በዓለም አቀፍ ደረጃ ስዊድንን ወክላ የምትወዳደረው አትሌት አበባ አረጋዊ የኃይል ሰጪ መድኃኒት ወይንም ዶፒንግ ተጠቃሚ እንደሆነች የዓለም አቀፍ የስፖርት ፌዴሬሽን ሰሞኑን ይፋ አደረገ። ይህንን ተከትሎ የስዊድን ስፖርት ፌዴሬሽን አትሌቷን በምንም አይነት ውድድር እንዳትሳተፍ ማገዱን በቅርቡ ባወጣው መግለጫ አሳውቋል። በተመሳሳይ መንገድ አትሌት አበባ አረጋዊ የታቀፈችበት ሃማርቢ በመባል የሚታወቀው ክለብ ከአትሌቷ ጋር ያለውን ትስስር እንዳቆመ በድህረ ገጹ ላይ ባወጣው መግለጫ አሳውቀዋል። አትሌት አበባ አረጋዊ የኃይል ሰጪ መድኃኒት ተጠቃሚ መሆኗን የሚያረጋግጠው ዜና ይፋ እንደወጣ በዓለም በተለይም በስዊድን ከፍተኛ የመነጋገሪያ ርዕስ ሆኗል። አትሌት አበባ አረጋዊ በሚቀጥለው ኦሎምፒክ ከሚወዳደሩት አትሌቶች አንዷ ሆና ተመርጣ ነበር። ሆኖም የስዊድን ኦሎምፒክ ኮሚቴ ስቴፋን ሊንድበሪ እንዳሳወቁት አትሌቷ የኃይል ሰጪ መድኃኒት ተጠቃሚ በመሆኗ ከሁሉም አይነት ውድድሮች ተዘግታለች። በአሁኑ ሰዓት ኢትዮጵያ ውስጥ የምትገኘው አትሌት አበባ ረጋዊ የቢ ምርመራ የቤ ምርመራ የሚባለው እንዲደረግ ጠይቃለች። ውጤቱም በቅርቡ ይፋ ያወጣል። ይህ የቢ ምርመራ ውጤት ሳይታወቅ አትሌቷ በዓለም አቀፍ ውድድር እንዳትሳተፍ ለምን ተደረገ ለሚለው ጥያቄ ስቴፋን ሊንድበሪ ሲመልሱ ከባለፈው ልምድ የምንረዳው ነገር ቢኖር የመጀመሪያው ውጤት ከሚቀጥለው ቢ ውጤት ጋር እንደማይጋጭ ነው። ቢሆንም የኦሊምፒኩ ይፋዊ መግለጫ የሚወጣው ከቢ ምርመራ በኋላ ይሆናል። አትሌት አበባ አረጋዊ የኃይል ሰጪ መድኃኒት ተጠቃሚ መሆኗ የሚያረጋግጠው ሙከራ የተወሰደው ባለፈው ጥር ወር ላይ አትሌቷ ኢትዮጵያ ውስጥ በነበረችበት ወቅት ነው። ስቴፋን ሊንድበሪ በአትሌቷ ላይ ያለውን ቁጥጥር ሲያብራሩ በእኛ በኩል አትሌቷ ላይ ምንም የምንጠረጥረው ነገር የለም። እንደ ሌሎቹ አትሌቶቻችን አበባም ወደ ሌላ ሀገር ሄዳ ልምምዷን ታካሂዳለች። ይህ የተለመደ አሰራር ነው። በአበባ አረጋዊ ላይ የደረሰው አደጋ ለወደፊቱ በሌሎች አትሌቶች ላይ እንዳይደገም የተለያዩ ጥንቃቄዎች እንደሚደረጉ ይገልጻሉ። እስቴፋን ሊንድበሪ በተገኘው አጋጣሚ ሁሉ አትሌቶቻችን ስለ የአቅም መስጫ መድኃኒት ያላቸው እውቀት እንዲሰፋ የተለያየ ጥረቶች ይደረጋሉ። ምን አይነት ጥንቃቄ መደረግ እንደሚገባም ዘውትር እንቅስቃሴ ይደረጋል። በአሁኑ ሰዓት ኢትዮጵያ ውስጥ የምትገኘው አትሌት አበባ አረጋዊ በሁኔታው በጣም እንዳዘነች ወኪሏ ሆላንዳዊ ቫለንታይን ትሮዌን ይገልጻሉ። ጥልቅ ሀዘን ውስጥ ነው የገባችው። ዘውትር ታለቅሳለች። ተገኘ የተባለው መድኃኒትም ውስጧ እንዴት ሊገኝ እንደቻለ እንቆቅልሽ ሆኖባታል። እኔ አበባን ሳቃት ይላሉ ቫለንቲን። ውጤታማ ለመሆን አቋራጭ መንገድ የምትፈልግ ሰው አይደለችም። ለዶቼ ቨለ ለተጠናከረው ዘገባ ቴዎድሮስ መረቱ፣ ስቶክሆልም፣ ስዊድን።